አሁንም እግዚአብሔር መንፈስ ቅዱስ የጀመረልንን ፕሮግራም ይፈጽምልን እሱ ራሱ ደግሞ እንዲያስተምረን አሁንም ቅዱስ ፈቃድ ይሆንልን። እና ዛሬ እንግዲህ እንደ እግዚአብሔር ፈቃድ የምንማርባቸው ነጥቦች እና አንደኛው እንደ ቃል ይሆንልኝ ነው፣ ሁለተኛው መልካም እድል ከሰይፍ ጋር ማለት ሲሆን፣ ሶስተኛው እኛስ፣ አራተኛውና የመጨረሻው ደግሞ መልካም ተስፋ ከመስቀል ጋር የሚሉትን ባጭር ባጭሮ እናያለን። ጥሩ በቅድሚያ እንደ ቃልህ ይሁንልኝ፣ እንደ ቃልህ ይሁንልኝ። ይህን ቅዱስ ቃል የተናገረችው ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ናት። የሉቃስ ወንጌል ምዕራፍ አንድ ቁጥር ቁጥር 38 ጊዜው አምላካችን ኢየሱስ ክርስቶስ ያለ ወንድ ዘር በተአምር በመንፈስ ቅዱስ ኃይል ከእርሷ እንደሚጸነስ ቅዱስ ገብርኤል ባበሰራት ጊዜ ነው። ከቃሉ እናነባለን። መላኩም ይላል እግዚአብሔር ቃል። መላኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ ግሮ የተነሳ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መላኩም እንዲህ አላት በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጠንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትየዋለሽ። ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጠንሳለች። ለእርሷ ደግሞ በእርጅናዋ ወንድ ልጅ ጠንሳለች። ለእርሷም መካን ትባል ለነበረችው ይህ ስድስተኛ ወር ነው ለእግዚአብሔር የሚሳነው ነገር የለምና አለ ማርያምም እነሆ እኘ የጌታ ባሪያ እንደ ቃልህ ይሆንልኝ አለች እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 28 እስከ 39። የጌታ ባሪያ እነሆ እንደ ቃልህ ይሁንልኝ። ለእግዚአብሔር የሚሳነው ነገር የለም ብለኛልና የሚሳነው ነገር ስለሌለ እንደ ቃልህ ይሁንልኝ አለች ይላል። ምእመናን በመጽሐፍ ቅዱስ ታሪክ ውስጥ መካኖች የነበሩ ሰዎች እርሰው ከሸመገሉ በኋላ በተአምር በእርግጥ ልጆችን ወልደዋል ለዚህም ይስሐቅን ከእርጅና በኋላ የወለዱ አብርሃምና ሳራ መረጃዎች ናቸው ዘፍጥረት አስራ ስምንት ዘጠኝ እስከ አስራ ስድስት በተለይ የዘካርያስን ታሪክ ብንጠት ጥሩ ትምህርት ይሆነናል እንደዚህ ይላል ምንባቡ መልአኩም እንዲህ አለው ይላል ዘካርያስን መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ከርላም ይሆንልሃል። ዘካሪያስም መልአኩን፣ እኔ ሽማግሌ ነኝ ሚስትህ አርጅታለችና ይህን በምን አውቃለሁ አለው። መልአኩ መልሶ፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ እንድናገረ ምም ይቺን የምስራች እንድሰብክልህ ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም አለው። ከዚህ ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። ሉቃስ ምዕራፍ አንድ ቁጥር ስምንት እስከ ሀያ ስድስት ዘካርያስ የአብርሃምንና የሳራን ታሪክ በማስታወስ ሰምቶ ማመን ነበረበት። ነገር ግን ሰው ነውና በመጠራጠሩ ልጁ እስኪወልድ ድረስ አንድ ወጥ ድዳ እንዲሆን ቅዱስ ገብርኤል ቀጣው ምክንያቱም ይሄ ሰው ካህን ነው ብሉይ ኪዳንን አንብቧል ቅድስት ሳራ የአብርሃም ሚስት ዘጠና ዓመት ከሆናት በኋላ ተስፋ ተቆረጠች ሞቷንና መቃብሯን በመጠባበቅ ላይ እንዳለች ተስፋ ከቆረጠች በኋላ እግዚአብሔር በሶስትነቱ በሰው አምሳል ተገልጦ እንደምትወልድ ሲያበስር ሳጠች። እሷ ዘፍጥረት አስራ ስምንት ውስጥ የጠቀስ ነው። ሳጠች ለምን ትስቃለች? ለእግዚአብሔር የሚሳነው ነገር የለም እኮ ለእግዚአብሔር የሚሳነው ነገር አለ እንዴ ስትል እንዲያውም እሷ ደንግጣ አልሳቅሁም ብላ ካደ ይችላል መጽሐፍ ቅዱስ እና ይስሐቅ የተወለደው ዘጠና ዓመት ከሆነ አሮጅ ሞቷን ከምትጠባበት እነዚህን የመሳሰሉ ታሪኮች ያውቃል ካህኑ ዘካሪያ መልአኩ በቀጥታ ሲነግረው ማመን ነበረበት። አላምንም ብሎ ተከራከረ። እንግዲያውስ ምልክቱን ታገኘዋለህ እስኪወለድ ድረስ ድዳ ትሆናለ አለው መላይክ እስከዚህ ድረስ ነው ቅጣታቸው። አይን ያውራሉ፣ ጆሮ ያደነቁራሉ፣ አንደበት ይዘጋሉ፣ እጅ እግር ሽባ ያደርጋሉ። ስልጣን አላቸው። ልጆች ናቸው። በእግዚአብሔር ፊት የምቆመ ቅዱስ ገብርኤል ነኝ ነው ያለው። የመጀታችን ታሪክ ግን የእመቤታችን እምነት ከዚህ ለየት የሚያደርጋት ነገር ቢኖር ከዚህ ለየት የሚያደርጋት ነገር ቢኖር ይህ አይነት ታሪክ በመጽሐፍ ቅዱስ ተጽፎ ስላልተገኘ መነሻ ስላጣች ነው። የድንግል ማርያም ፍጹም እምነት እጅግ እግዚአብሔር እንዴት ታሰኘ። ምክንያቱም በመጽሐፍ ቅዱስ ታሪኩ አንዲት ሴት ያለ ወንድ ዘር በድንግልና ጸንሳ በድንግልና ወለደች የሚል ፈጽሞ የለም። ከም ነገሩ እጅግ አስደንቋል። ወንዳላውጥ ምን እንዴት ይሆናል ብላ መላኩን ጠይቀው ነበር። ሆኖም ግን ቅዱስ ገብርኤል እስማል ወነገር ዘይሳኖ ለእግዚአብሔር፣ ማለትም ለእግዚአብሔር የሚሳነው ነገር የለም እኮ ሲላት፣ እሷም አዎ ለእግዚአብሔር የሚሳነው ነገር የለም፣ ስለዚህ እንደ ቃልህ ይሆንልኝ ስትለው አካላዊ ቃል ኢየሱስ ክርስቶስ ወዲያውኑ በማህፀኗ ተቀርጧል ተቀርጿል። በዚህም ለሰማይና ለምድር ጌታ ለአምላካችን ለኢየሱስ ክርስቶስ እናት ለመሆን በቅታለች። ወላዲታ አምላክም ተብላለች። ከዚህም የተነሳ በእናት ማዕፀን ያሉ ሕፃናት ሳይቀሩ ስለ እሷ ሲወራ በሰሙ ጊዜ በማዕፀን ሳሉ በደስታ እየዘለሉ አመስግነዋታል። የሉቃስ ወንጌል ምዕራፍ አንድ ቁጥር አርባ አራት ጸጋ መንፈስ ቅዱስ ያደረባቸው ቅዱሳንም ያለ ጥርጥር እንደ ቃልም ይሆንልኝ ብላ በማመኗ ብጽዕት ነሽ፣ ብጽዕት ነሽ፣ ቅድስት ነሽ ብለዋታል። ሉቃስ አንድ አርባ አምስት እሷን በመንፈስ ቅዱስ ተሞልታ እግዚአብሔር በኔ ላይ ድንቅ ሥራውን በመግለጹ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላለች። የሉቃስ ወንጌል ምዕራፍ አንድ ቁጥር አርባ አምስት ከዚህ የተነሰው አባቶቻችን ኢትዮጵያውያን ውዳሴ ማርያም፣ ቅዳሴ ማርያም፣ ነገረ ማርያም፣ አርጋኖን በሚባሉና በመሳሰሉት የምስጋና መጽሐፍ መልካም ታሪኳንና ምስጋናዋን አውርተውን አልፈዋል። እኛም በበዓላት፣ በህንፃ ቤተ ክርስቲያን፣ በታቦታት፣ በጸበላት፣ በስዕላት፣ በጽዋ ማህበራት፣ በአቋማትና በመሳሰሉት ከእናትነት አማላጅነቷ ጋር እናስባታለን። ብፅዕት፣ ቅድስ፣ ክብር ውድስ፣ ስብይ፣ ዳግሚት ሰማይ፣ እማ አምላክ፣ ወላዲተ አምላክ እያልን እናመሰግናታለን። በዚህም ደግሞ የጻድቅ መታሰቢያ ለበረከት ነው ይላልና፣ ምሳሌ አስር ሰባት በረከት ይተፋ እናደርጋለን። እንግዲህ ምእመናን እመቤታችንን ከሁሉ ልዩ የሚያደርጋት ከሴቶች ሁሉ የተባረክሽ ነሽ ያላት ቅዱስ ገብርኤል ከሰማይ ማለት ከፈጣሪ በታች ከፍጡራን ሁሉ በላይ ናት የሚያሰኛት ፍጹም ቅድስናዋ፣ ፍጹም ንጽሕናዋና ፍጹም የዋህነቷ ከዚህም ሁሉ በላይ ፍጹም እምነቷ ነው። እግዚአብሔር ይሄን ያለ ከተባለ ጥርጥር የለ ማመን እንደ ቃልህ ይሁንልኝ ብቻ ነው። ከዚህ የተነሳ ነው ፍጥረት ሁሉ ዛሬ ወላዲተ አምላክ እማ አምላክ ያንደበት ሁሉ መብቻ የሚያደርጋት። በተለይ ኢትዮጵያውያን፣ አሁን ህፃናቱ በሀገራችን በኢትዮጵያ ሰልፎ አስደናቂ ግራና ቀኝ ባይመራቸው እንሂድና እናስታውሰው ያራሱ ፍቅረ ድንግል ማርያም ነው። ያራሱ የእመቤታችን ፍቅር ነው። ትውልድ ሁሉ ብፅዕት ይሉኛል ያለው ቃል ተምሮ ነው። በሀገራችን እየሰራ ነው። እና ከሷ የምንወስደው ትምህርት ምንድን ነው? የእግዚአብሔርን ቃል ስሰማ እንደ ቃል ይሁንልን ነው። እግዚአብሔር ሰማይና ምድርን ፈጥሯል። ልክ ነው። በዚህ መጠራጠር ሰማይና ምድር እንዴት እንደተፈጠሩ በራስ ለማግኘት ካልኩሌት ማድረግ ሞኝነት ነው፣ ከንቱ ድካም ነው። እግዚአብሔር

አሜን ብሎ መቀበል ነው። ቅዱሳን መላይክ ለእያንዳንዳችሁ ይጠብቋቸዋል ተብሎ ተነግሮናል፣ አሜን ነው። ቅዱስ ቁርባን ኃጢያታችሁን ያስተሰረ ያልሰብሯል፣ አሜን ነው። ክርስቶስ ዳግም ይመጣል፣ አሜን ነው። ዛሬ ዓለምን የሚቆጣጠራት ኢየሱስ ክርስቶስ ነው ሲባል፣ አሜን ነው። በአጠቃላይ የእግዚአብሔርን ቃል ክርተማ አሜን ማለት ብቻ ነው። በሀገራችን ብዙ ድንቅ ሥራዎች ይሰራሉ። በጸበላት አሁን ስንቱ አይነ ይበራል። ትናንት አንድ ወንድም ስልክ ደወለልኝ። አምና ታታውስ እንደሆነ በፍልሰታ እዚህ መቶኛ ጋር ይቀድስ ነበረ ተዚላቸኋል ዲያቆን በጣለ የሚባል ትናንትና ደውሎ ተአምሩን ነገረን። አባቴ አይናቸውን ከተገረሙ ብዙ ጊዜያቸው ነበር። በሕክምና ተደክሞ ተደክሞ አልተደረሰም ነበር አሁን በሀገራችን በቤተክርስቲያናችን በአንድ ጸበል። ክርስቶስን ተስፋ አድርገው ተጠቀሙ። አባቴ አሁን አይናቸው በራ ይመስላቸዋል። እንግዲህ ወንድም የሚያደርገው ቢያጣ ከዚህ አሁኑ ለእኛ ደስታው እና ሲደውል ቋንቋ እያጠረው ይጨነቅ ነበር። ዛሬም በሀገራችን አንናገርን እንጂ የሚደረግልንን ስንቱ ካንሰር ይድናል፣ ስንቱ የበሰበሰ ጉበት እንደገና ሙሽራ ይሆናል፣ ስንቱ ሽባ ይድናል፣ ስንቱ አይን ይበራል፣ ስንቱ ጋኔን ይባረራል። ስንት ምዕመናን ሰዎች አሉ። ስንት ስለታቸው ይሰማላቸዋል። ግን ሁልጊዜ ንገሩ ለእግዚአብሔር ምሕረቶ ታምራቶ፣ ምሕረቱን ታምራቱን ንገርለት ሲል ነበረ። ስለማንናገር እንደማይሰራ ይቆጠራል። በእኛ ቤተ ክርስቲያን እግዚአብሔር በቅዱሳኑ ጸሎት፣ በቅዱሳኑ አማካይነት የሚሰማው ስለትና የሚፈጸመው ድርጅት ልዩ ነው እና ዋናው የክርስትና ህይወት መለኪያው ሰምቶ ማመን ነው። እምነት ከመስማት ነው። ሰምቶ ማመንን የመሰለ ነገር የለም። ሳያዩ የሚያምኑ ምን ተብለዋል? ምን ይባላሉ? ሳያዩ የሚያምኑ ብጹዓን ናቸው። ነገር ግን በጸበል ተፈወስን ይባል የለም። በዚያ ጸበሉ ጽበባው ውስጥ አንድ ነገር መኖር አለበት ተብሎ ምርምር ከተጀመረ በሳይንሱ ልዩ ልዩ ተአምራት ተደረጉ ይባል ምርምር ከተደረገ መንፈስ ቅዱስ እየሸሸን ነው የሚሄድ በአእምሯችን ይህ ነገር እንዴት ሊሆን ይቻል ብለን ከእግዚአብሔር የመጣውን ቃል ምንመራመርበት ከሆነ አሁንም ጸጋ መንፈስ ቅዱስ እየራቀን ነው የሚሄድ ሳይንስ ማለት ሳይንስ ሲባልም ሁለት አይነት ይመስለኛል። አንዱ የምንጠቀምበት በሙቀት ጊዜ ማቀዝቀዝ ያን የሚፈጥርልን ሙቀትን አየርም ያረቀልን ያቀዘቅዝልን፣ በሰማይ እንድንበር፣ በምድር እንድንሽከረከር፣ በባህር እንድንታፈፍ፣ በአጠቃላይ ለምድራዊ ጠቀሜታ የሆነን ነገር ሁሉ ይህ እግዚአብሔር የባረከው ሳይንስ ነው። አልፎ ተርፎ ግን ሰማይና ምድርን የፈጠረ የሀያላን ሀያል እግዚአብሔር ነው። ሀያላንን የሚያንበረ ተከፍ ነው እሱ ሀያላንን ትኒተኞች ያዋርዳል። ሳንን ከፍ ከፍ ያደርጋል። በራሳችን የመኩ ባለመበት ሲገባ ራቁታቸውን ይፈድራል። ረሃብተኞችን ያጠግባል። በአጠቃላይ እግዚአብሔር ስለሚናገረው አሜን ብለን ካልተቀበልነው ጥሩ አይሆንም። አሜን ብሎ መቀበልን የመስ አሜን አሜን ብሎ ላለመቀበል የሚደረግ ምርምር ተይቃላዊ ነው። ለዚህ ነው አትመራመር የሚለው መጽሐፍ ቅዱስ አትመራመር፣ የሚለው አውሮፕላን ለመስራት ማለት አይደለም፣ መኪና ለመስራት ማለት አይደለም፣ ኤሌክትሪክ ለመስራት ማለት አይደለም፣ መኪና ለመስራት ማለት አይደለም ወይም ዘመናዊ ነገሮችን የምንጠቀምባቸውን ለመስራት አትመራመሩ ማለት አይደለም። ቅዱሳት መጻሕፍትን አታንቡ፣ አትጠይቁ ማለት አይደለም። መጋረጃው ለምን ይጋረዳል? ጥላው ለምን ይዘረጋል? ጠናጡ ለምን ይጠነጠናል? መቋሚያው ለምን ይዘመማል? ከበሮው ለምን ይመታል? ቃጭሉ ለምን ይቃጨላል? ደወሉ ለምን ይደወላል? ይሄ ለምንድን ነው? አትጠይቁ ማለት አይደለም። አትመራመሩ ማለት በመለኮት ሥራ ውስጥ ገብታችሁ መለኮት እንዴት ተገኘ ብላችሁ አትድከሙ አትደርሱበትም። በሬና ሕላለሁ ያለችን ቆራዲት ፈንዴታ መጠች እንዳለው አይምራችን መለኮትን የመመራመር ሀብት የለው የመመራመር ሀብት የለውም እና የልጥ እውቀትን እንዲሰጥ የዶክተሮችን እውቀት እንዲያሰፋ የሌሎችንም ጠያን እውቀት እንዲያሰፋ ባርክልን እያሉ እሱን እንደ ስነቱ ተቀብሎ እንደመኔታችን ያልተውንልን እያሉ መጓዝ እንጂ መለኮትነቱን ለማወቅ መለኮት እነሱን ለማወቅ አትድከሙ ማለት ነው። አትመራመሩ የሚለው እና እምነት የመሰለ ታላቅ ጸጋ እመቤታችን ከሌሎች ልዩ ያደረጋት እምነቷ ብቻ እምነቷ ብቻ። በነፃ ፈቃዷ ፈቃሪዋን ተወደው ነበር። እንዳሻንጉሊት በግድ ጫፍ ልቆየቱ አድርጓታ ይል። በነፃ ፈቃዷ ፈቃሪዋን የምትወድ ቅድስት ቅድስት ብላቴና፣ ቅድስት ህጻን፣ ቅድስት ሴት እንደምትወለድ መለኮት ስለሚያውቅ የመለታችን ሁኔታ እግዚአብሔር ዓለም ከመፈጠሩ በፊት ያውቅ ነበር ይላል በታምረ ማርያም። ድንግል ማርያም ድንግል ማርያም ዓለም ከመፈጠሩ በፊት በአምላክ ሕሊና ነበረች። በአምላክ ሕሊና ነበረች ማለት ምንድን ስትፈጠር በነፃ ፈቃዷ እግዚአብሔርን ለማመን በፍጹም ጥርጥ የሌላ ፍጥረት መሆኗን ያውቅ ነበር። ስለሚያውቅ እሷ እስክትገኝ ድረስ እስካስወልድ ድረስ ጠበቀ። እሷ እስክትገኝ ሰው ሆነ። እምነት የመሰለ ነገር የለም። ጥርጥ ይላል ያይቆ በመልእክቱ ጥርጥር ጥርጥር ቀዛፊ የሌለው ጀልባን ይመስላል። አንድ ጀልባ ባህር ላይ ቢወጥ ቀዛፊ ከሌለው አንድ ጊዜ ወደ ቀኝ ይሄዳል፣ አንድ ጊዜ ወደ ግራ ይሄዳል፣ አንድ ጊዜ ወደፊት ይሄዳል፣ አንድ ጊዜ ወደ ኋላ ይሄዳል። የሚንቀሳቀሰውን ንደማ አይበሉ ሁኔታ እና በእግዚአብሔር ህል እና በእግዚአብሔር ቃል ውስጥ የሚጠናጠሩ ሰዎች እንደዚህ ናቸው። አንዳች ነገር እናገኛለን አይበሉም። ጥርጥር የሚባል ነገር ለእኛ ለክርስቲያን አያስፈልግም። እግዚአብሔር አዳም ከተፈጠረበት ጊዜ ጀምሮ እሱ እስከሚመጣበት ድረስ የነበሩ ሰዎችን እንዴት ያስነሳል? ሰው አመን ከሆነ በኋላ ዱቄት ከሆነ በኋላ አፈር ከሆነ በኋላ በከባድ መሳሪያ አመን ከሆነ ከበነነ በኋላ አጥንት እንኳን እስካይገኝ ድረስ ከጠፋ በኋላ እንዴት እንደገና ከሞት ይነሳል? ሊሆን አይችልም። መነሳቱንስ ይነሳል ይላል ደግሞ። አንዳንድ አንድ እኔ እጠፋይ መነሳ ምን ሲነሳ ለመሆኑ ስንት ቁጥር ስፍር ይኖረዋል? ያ ቁጥር ስፍር የሌለው ሲነሳ ምን አገር ይበቃዋል? በመለኮት ሥራ ውስጥ ከተመደ አገር አነሰኝ አለ፣ ቁጥራቸው በዛብኝ አለ፣ ማስቀመጫ አለ፣ አቅም አነሰኝ አለ። መለኮት አላለም። አይ ከጉድጓዷ በቀር ሌላ ዓለም የላትም ይባላል። እኛ ያየናት ይቺን ዓለምና በዚህ ዓለም ያለችው ብልጭልጭታ ስለሆነ ሌላውን ረኝ ቃለ ምስጢር ትንሽ እንኳን ስላላየ በእሱ ቃሉ ውስጥ እንጠራጠራለን። እና ስለአመጣጡ አመጣጡ፣ ስለ ዳግም ስንሰኤው፣ ስለ እኛ መነሳት በፊቱ ስለ ቆማችን፣ ስለ ማቆማችን፣ ስለ መንግስተ ሰማያት፣ ስለ ዘላለም ህይወት አንጨነቅ። ለሱ ንሰው አንጨነቅ፣ ይደላችሁ። ለሱ ጥርጥር የሚባል ነገር አይኑር። ጥርጥር እኮ ባይኖረን ኖሮ እስካሁን ድረስ ጸሎታችን ጥይት ነበር የመልካም ወታደር ጥይት ነበር ጠላት ዲያብሎስን እያነጣጠረ ሲመታ ጥርጥራችን ይሆነን አይሆነ የሚለውን እና በቤታችን ይህን ያህል የተደነቀችውን ያህል በእምነቷ ይህን ያህል የተደሰተችውን ያህል ይህን ያህል ትውልድ ሁሉ ብፅዕት ያላትን ያህል ይህን ያህል ያመሰገኖትን ያህል ይህን ያህል በክብሯ ከፍ ከፍ ያለችውን ያህል ደግሞ እንደ ሰይፍ የሚቆራረጥ ሀዘንም ደርስባታል። ይህን ነው የክርስትና ሕይወት ነጡ መሆን ያለብን። እንደ ሰይፍ የሚቆራረጥ ሀዘን ደርስባታል። ለዚህ ነው መልካም ድል ከሰይፍ ጋር የሚለው መልካም እድል ከሰይፍ ጋር የሚለውን እናያለን። መልካም ዕድል ከሰይፍ ጋር ድንግል ማርያም የአምላክ እናት ለመሆን የታደለችው ሊያት እንደ ሰይፍ የሚቆራረጥ ሐዘንም ደርሶባታል ተባብለናል። በዚህ ዓለም አንድም ቀን የደስታ ምልክት አላየችም። ለዚህም ጌታን በሕፃንነቱ ጊዜ እንዲታቀፈው ዕድል ያገኘ ነብዩ ስምዖን በአንቺም ደግሞ በነፍስሽ ሰይፍ ያልፋል ሁለትን ይተናግረዋል ስለ ክርስቶስ አዳኝነት በተናገረ ጊዜ ገና በአርባ ቀኑ ታቅፎት ዕድል አገኝቶ በአንቺም በነፍስሽ ሰይፍ ያልፋል በማለት አስቀድሞ በትንቢት መልክ ነግሯታል። የሉቃስ ወንጌል ምዕራፍ 2 ቁጥር 35 በነፍስሽ ሰይፍ ያልፋል ማለት ምን ማለት ነው? በነፍስ በነፍስሽ ሰይፍ ያልፋል ማለት በሰይፍ ትሞቻለሽ ማለት አይደለም። ክርስቲያኖች፣ መቤታችን በሰይፍ አልሞተችም። እግዚአብሔር ይመስገን። በሰይፍ ትሞቻለሽ ማለት አይደለም። እንደ ሰይፍ የሚቆራረጥ ፈተና ይደርስብሻል ማለት ነው። እንደ ሰይፍ የሚቆራረጥ ፈተና ይደርስብሻል። እንደ ፈተና ታላቅ ቢላዋ የለም። እንደ ፈተና ታላቅ መጋዝ የለም የሚገዘግዝ። እንደ ፈተና ታላቅ እሳት የለም የሚያቃጥል። አንደኛው ፍጥነዋ ስሟን በቤተ መቅደስ ስለ ክርስቶስ መከራ ትንቢት በተናገረ ጊዜ ነው። የሉቃስ ወንጌል ምዕራፍ ሁለት ቁጥር 33 እስከ 38። ክርስቶስ ካደገ በኋላ የሚደርስበት መከራ ከአርባ ቀኑ በኋላ በእሱ ምክንያት የሚያልቁ ስልጣናት የሷን መከራ ተዝብሎት ያን ሲናገር በጣም አዘነች፣ በጣም አዘለች። ልጆቹን ወልዳችሁ እናቶች ያ ልጅ ከልጅነት ጀምሮ የመከራ ሰው መሆኑ በባሕታውያን በእውነተኞች አባቶች ሲነገር እናንተም የዚያ ልጅ መከራ ተሳታፊ መሆናችሁ ሲበሰራችሁ የትን ያልታዝም እናቶች እና ሁለተኛው ሁለተኛው ልጇን ከሕፃንነቱ ጊዜ ልጇን በሕፃንነቱ ጊዜ ንጉሡ ሄሮድስ ሊገርልባት ሲፈልገው ወደ ግብፅ በተሰደደች ጊዜ ነው። የማቴዎስ ወንጌል ምዕራፍ ሁለት ቁጥር አስራ ሶስት እስከ አስራ ስድስት የቅድሙ የሉቃስ ወንጌል ምዕራፍ ሁለት ቁጥር ሰላሳ ሶስት እስከ ሰላሳ ስድስት እና ወደ ግብፅ በተሰደደች ጊዜ የደረሰባትን ሀገር ስለ እሷ የስደት ታሪክ የሚናገሩ መጽሐፍ ሲገልጡት የግብፅ አሸዋ ሀሩሩ ውሃ ውስጥም የማይታወቀው ሀገር የሌሊት የጨለማ ስደቱ ቁራሽ ለምን በሰፈር በገባች ጊዜ እንግልቶ መከራው ውበቷ ደምግባቷ ለመንፈስ ቅዱስ የተለየ ስለነበረ ሴቶች ባላወቁት ምኗ ምን አመጣችብን እኛን የምታስልቅ እያሉ በዘነዘና እስካሳዛት ታሪኳ እንደሚናገረው፣ ያ መከራ ለሷ እየተዳአልሰይፍ ነበረ። ሶስተኛው በልጇ የተነሳ ቁጥር ስፍር የሌላቸውን ህፃናት ንጉሥ ሄሮድስ በስንስ በጨረሳቸው ጊዜ ነው። ማቴዎስ ሁለት ቁጥር ማቴዎስ ምዕራፍ ሁለት ቁጥር አስራ ስድስት ከሰላሳ ዘጠኝ ክርስቶስ በዓለም እንደሚነግስ ሲሰማ የእስራኤል ንጉሥ ሄሮድ ይህማ ነገጣት ልጅ የለብጠኝ አለና እሱን ያገኘው መስሎት እሱን ሲያጣው ከእነዚህ ውስጥ አንዱ ሳይሆን አይቀርም በሚል ቁጥር ስፍር የሌላቸውን ህፃናት በሙሉ ጠረሳቸው። በሷ ልጅ ምክንያት እነዚያ ሁሉ ህፃናት ዘመዶቿ ሲያልቁ ያነብር እንደ ሴት የቆራረጣት አዘን። አራተኛው በዕለት አርብ እግሩንና እጅን አስረው በጲላጦስ አደባባይ ጌታን በገረፉት ጊዜ ነው። በእውነት እናቶች ተናገሩ፣ እውነተኞች እናቶች ወንጀለኛ ያልሆነ ልጃችሁ፣ ጥፋት የሌለው ልጃችሁ፣ ደግ ልጃችሁ፣ ለሰው ልጆች መልካም የሚያደርግ ልጃችሁ፣ ለእናንተ መልካም ልጃችሁ፣ በእውቀቱ መልካም፣ በጥበቡ መልካም፣ በጠባዩ መልካም፣ ተወዳዳሪ የሌለው፣ በስለት የማይገኝ ልጃችሁ በሐሰት ምስክሮች ተወንጅሎ በፍርደ ገምድል ዳኞች ተፈርዶበት ራሞቱን እንደበራና ተወጥሮ እጅግ ታስሮ ሲገረብ ስታዩ እናቶች ምን ነው የሚሰማችሁ? የቱን ያለ አንድ ሰው ይሄን የሚቆራረጥ ሀዘን የሚገጥማቸው ለእናቶች። እኛ እንግዲህ እናቶች ላይ በለጥ ያዝናሉ የሚባለው በልጆቻቸው። ሌላው አምስተኛው በእለት አርብ ራቁቱን ቸንክረው በሁለት ወንበዴዎች መካከል ጌታን በሰቀሉት ጊዜ ነው። ዮሐንስ 19 ቁጥር 25 እስከ መጨረሻው ስንመለከት ለምናገኝ እነዚህ ከደረሱባት ፈተናዎች ጥቂቶችን አየን። ምእመናን፣ እስኪ እስቲ ያ የምትወደው ልጇ ራቁቱን በልቀተ ስታየው የምትወዱት ልጅ ራቁትን ተሰቅሎ ስታዩት የትን ያህል ያስጨንቃችኋል? የትን ያህል አንጀታችሁ ይቆራረጣችኋል? እኔ ካንተ በፊት እሞታለሁ ይል የነበረው ቅዱስ ጴጥሮስ ጨርቁን ጥሎ ሲሮጥ፣ ሐዋርያት ሲበተኑ፣ ወዳጆቹ ሲሸሹ እመቤታችን ብቻ ነበር ከመስቀሉ ስር ያልተለየች። እንደናት ያለ ለልጅ ህይወት የሚለው የለም። አስታውሳለሁ በዚህ በቀይ ሽብሩ ጊዜ አንድ ልጅ ከመታ በጠይት ነጻ እርምጃ በሚል መቱን እንደዚህ ያጽዳቸ ነበር። የእኛ ጀግኖች ወንድሞቻቸውን ከዚህ መካከል ኢህአፓ ሳይኖር አይቀርም ኢዲዩን ሳይኖር አይቀርም ሌላውን ሳይኖር አይቀርም በሚል ነጻ እርምጃ ለተወሰኑ ደቂቃዎች ይችላል። በስላሴ ፍጥረት በእግዚአብሔር ፍጥረት አዛዥ ነው። በክላሴ ፈጥ ያጭበት ነበር። ይህ በአይናችን ያየነው ነጻ እርምጃ የመሰለም ብለው ከተወሰነ ደቂቃ ድረስ ከዚያ ውስጥ ከዚያ ውስጥ የምትወደው ሊዛ ሞቷል። እና እንደ እንደነሱ ነዶ ከተከመረው አስከሬን እንዴ ግማሹ ይፈራገጣል፣ ግማሹ ገና ሌላው ይጮኻል። ሌላው ሰለሉ ሲወጣች ደግሞ ተወርደታ እና አይራ ስታይ ልጇ ነው በደም ብሏል፣ በደም ተጥለቅልቋል። አይሯ የለም ተለውጧል። ሄደችና ደሙን እንደው አጥጣው ጀመረ። ትመዋለች አቅፋ ነገር አታያለ። ፖሊስ መጣና አላቃለው ብሎ ስታፍ አስፈራራለው ሲል እንደው እንዴት እንደገባላት አላውቅም። እጇን ክፈል ይሄ ትልቁ ሰፊ ቀበቶ፣ ሰፊ ቀበቶ ወታደር እሚታጠቀው እንደዚህ፣ እንደ ማሽን እንደዚህ። ብቻ ኃይሉን የት እንዳገኝ ይቻላል? እንደዚህ ፖሊሱን ስታሽከረክረው፣ አበንጃ ወደዛ ወደቀ፣ እሱም ለብቻ ወደዛ ወደቀ። ሌሎች ወታደሮች መጡና እንዳልነበረች አደረገው፣ አይምሮዋን አስታውቀው። ሐዘን ነው፣ ሰይፍ ነው። ያ የመሬታችንማ የቱ ያህል ይሆን? ያንን ማስታወቅ ያለብን ድንግል ማርያም ፈተናውንና መከራውን ሁሉ በልጇ በልጇና በፈጣሪዋ በኢየሱስ ክርስቶስ ኃይል አሸንፋ እነሆ ዛሬ በልጇ ቀኝ በኩላለች። ያ ፈተና አለፍ የክርስትና ሀይወት ጥቅሞ ይሄ ነው። ያ ፈተና አለፍ የዳዊት መዝሙሩ መዝሙሩ 44 ቁጥር 9 እስከ 11 ወተቀውም ንግሥት በየማንከ በአልባሶር ቁጥም ጦብር ንግሥት በቀኝ ይቆማለች። በአልባሶር ቁጥም ጦብር የጸጋልን ስን ተጎናጽፋ ክብረ እግዚአብሔር ለብሳ በቀኝ ተቀምጣለች። በቀኝ ይቆማለች ይሄን አይቻለሁ በትልት ይህን ትናገራለህ። መሰክራለሁ በነገርከኝ ባሳየኝ መሰሳል ቅዱስ ለ ዛሬ ባለችበት ቦታ ሆና ስለኛ ትጠልያለች። እኛም በማለት ቅድስት ይለምኝልን በማለት እንማጸናለን። ቅድምነተማር ነው። ጌታንም ስለ ማርያም ብለህ እዘንልን፣ ማረን፣ ይቅርበልን፣ ራራልን እንለዋለን። ቅዱስ መጽሐፉ ጊዜ ነግረናል እግዚአብሔር እግዚአብሔር ለበደለኞች ምሕረቱን የሚመልስበት ቀን ገና ይሆናል ይላል መጽሐፍ ቅዱስ። ነገር ግን ስለ ቅዱሳን ብለ ስሉ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ብለ ስሉ ስለ ምርጦቹ ቀመን ያሳጥራል። ስለ ወላዲተ አምላክ ስሉትማ የትን ያህል! ስለ ወላዲተ አምላክ ስሉት የመከራ ቀን ያጥራል፣ የበዛው ችግር ያንሳል። እና ስለ ወላዲተ አምላክ ብለ እዘንልን፣ ስለ ወላዲተ አምላክ ብለ ኢትዮጵያን ታረቃት ስለ ወዳድ አምላክ ብለች እንዴ ተሰቷ ንተማለዳት ይላል። ይህ የጠበጥበብ ነው፣ የጠበጥበብ ነው። አሁን እንግዲህ እኛስ ወደሚለው እንሄዳለን። እኛ እሷ ሲሆነን ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይሁንልኝ በማለቷ ያን እድል አገኘ የአምላክ እናት ለመሆን። በቃ የአምላክ እናት ለመሆንን ስልጣን አገኘ። እኛ እኛስ ምን ያገኘ ነው ነገር አለ ምን ያገኘ ነው ነገር አለ። ቅድም ተነጋግረን ጥቅሞች ላይ ነው ብያቸዋለሁ። ጥቅም የእግዚአብሔር ቃል በብዙ መልክ ነው። የእግዚአብሔር ቃል አየሩ ሲሞቅ ያቀዘቀዛል፣ ሲርም ምግብ ይሆናል። በብዙ ነገሮች ጠቃሚ ነው። እኛስ ክርስቲያኖች ድንግል ማርያም እንደ ቃል ይሆንልኝ ባለው ጊዜ? ያምላክ እና ተሞን ስልጣነን እንዳገኘ ስላችሁን ተረድተናል። እኛም የእግዚአብሔር ቃል ሰምተን ክርስቶስ አዳኛችን እንደሆነ ስናምንና ስንቀበለው የእግዚአብሔር ልጆች እንሆን ዘንድ ስልጣን ተሰቶናል። ለዚህም ቃል እንዲለናል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣነን ሰጣቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር እኛ ክርስቶስ አዳኛችን ነው፣ ክርስቶስ አምላካችን ነው። በቅራኔው ባፈሰሰው ደግሞ ክሪያ ሁለት ባርነት ነፃ አውጥቶናል ብለን ኢየሱስ ክርስቶስን በፍጹም ልባችን ያመንና የተቀበልነው እኛ ምን አይነት ስልጣን ያገኝ ነው? በአምላካችን በኢየሱስ ክርስቶስ በኩል በእምነታችንና በጥምቀታችን ፍጹም ልጆችን እንደሆን በፍጹም ባህሪ ነው የሚወድል የማያዳላ መርጭም ይሆን ጥቁርም ቢሆን ሴትም ቢሆን ወንድም ቢሆን አውታንም ቢሆን ድሃም ቢሆን በሽተኛም ቢሆን ጤነኛም ቢሆን ትንሽም ቢሆን ትልቅም ቢሆን ሕፃንም ቢሆን አዋቂም ቢሆን ሁሉም ሁላችን በክርስቶስ የተጠመቅን ሁሉ የሱ ልጆቹ የሱ ልጆቹ በአገራችን በኢትዮጵያ የተለያየ ነው። እኛ የሚቀረው የሚመስለንም ነው የምናቀርበው እግዚአብሔር ግን ኢትዮጵያውያን በሙሉ ኢትዮጵያውያን ክርስቲያን ስለመሙሉ ባንዳይን የሚያየን ቃሉ ታማኝ ነው። የእግዚአብሔር ልጆች ነን ከመላእክት ጋር የቆጠረን እኛ ምን እንዲህ አለ ድል አግኝተናል። ሌላውን ቅድም ተነጋግረናል። ስለ ዳግም መምጣቱ፣ ስለ ትንሳኤው፣ ስለ ዘላለም ሕይወት፣ ስለ መንግሥተ ሰማያት ተነጋግረናል እና እንዲህ አለ ድል እናያለን። ሁላችንም የእግዚአብሔር ልጆች ነን እንደሆነ ይሆናል

የጌታ ዳግም መምጣት ጥሩ ተስፋ ነው። የሞተን መነሳት ግሩም ተስፋ ነው። የመንግሥተ ሰማያት መገለጥ ግሩም ተስፋ ነው። ከመላእክት ጋራ ለመዘመር ዕድል ማግኘት ግሩም ተስፋ ነው። ያ ተስፋ አለ እኛ ክርስቲያኖች ገና ግን ተስፋ አለ። የእኛ የክርስቲያኖች ታገ እኛን እናስሩ ተናገ አሜሪካ ብቻ አይደለም። አውሮፓ ብቻ አይደለም። አረባ ሀገር ብቻ አይደለም። ፍቅሩን ጥለው ፍቅሩ ያለው የገባው ኢትዮጵያ ብቻ አይደለም።

መልካም ተስፋ ከመስቀል ጋር ተስፋ መንግስተ ሰማያትን ለምንጠባበቅ ልጆቹ ተስፋ መንግሥተ ሰማያትን ለምንጠባበቅ ልጆቹ እንዲህ ሲል ተናግሯል። በኋላዬ ሊመጣ የሚወድ ቢኖር የራለ ጊዜገርቃል። ኋላዬ ሊመጣ የሚወድ ቢኖር እራሱን ይካድ። በኋላዬ ሊመጣ የሚወድ ቢኖር ራን ራሱን ይካድ ማለት ምን ማለት ነው? ራሱን ይግደል ማለት ነው ማለት ነው? ካጻት ይከልክል ። ምክንያቱም ስጋችን የሚወደ ብዙ ነገር አለ። ስጋችን አመንዝራነትን ይወዳት። ስጋችን ታራራሳ ጭፍራን ይወዳት፣ ስጋችን በቀልን ይወዳል። ስጋችን መግበንን ይወዳት። ስጋን ራይነትን ይወዳል። ስጋችን ፍሪትን ይወዳል። ስጋችን ብቀኝነትን ይወዳል። ስጋችን ቅናትን ይወዳል። ስጋችን መለያየትን ይወዳል። ስጋቱ አድመኛነት ይወዳል። ወዳ ስጋችን ጠንቋዮች ይወዳል። ስጋችን በተከኙት ይወዳል። ስጋችን ለማወቅ በጣም ሀውለኛ ነው። ስጋችን ማለት ይወዳል። ስጋችን መጠጣት ይወዳል፣ አልኮልን አንቆርቆ አንዳንድ ሰው በአልኮል ነው። ስጋችን ጫት መቆርጥን ይወዳል። ይህን ፈራ ደግሞ እንደዚህ ሀገር

ራሱን መካድ ማለት ደግሞ በእምነቱ የሚደርሰውን ፈተና ሁሉ ለመቀበል ዝግጁ ሆነ። ተከታትል ያላችሁ። ራሱን መካድ ማለት ክፉ ነገርን እንዲሰው እንዲላቀቅ ማድረግ ድንግልና የተፈጠረላት ለአንድ ላጋ ብዙ ሴቶች ቢያስፈልጉት ኖሮ መፍጠራቀጠት ነው። ለአንድ ድራይ ብዙ ሰዎች ብዙ እንደዚህ ቢያስፈልጓት ኖሮ መፍጠራቀጠት ነው። የሰው ልጆች ደስታቸው፣ መደንገኛቸው፣ እርካታቸው፣ ክብራቸው ያ እንደሆነ ብለን ሁለት ብቻ አድርጎ ፈጠራቸው። ከጊዜ በኋላ አንድ ለአስ አንድ ወንድ ለአስራ ሁለት የሚለው ሌላ ጉዳይ ነው እና ተመልከቱ። ስለዚህ አንድ ሰው በተፈጥሯዊ ጠባይ እንዳይቸገር እህት ካለች፣ በተፈጥሯዊ ጠባይ እንዳትቸገር ወንድም ካላት ምን አስቸገረ? ያደለው ሁሉንም ስቶ ስለ ፍቅሩ ራሱ ይሰጣል። ጃምረባ ይሆናል በፈቃዱ ለፍቅሩ ለአገልግሎቱ፣ ለመንፈሳዊ እንቅስቃሴ ጉዞ ያቃል። ሁሉንም ይሰራል፣ ደግሞ ትቃል። ሆነ እንደ ጸጋው፣ እንደ ስጦታው አንድላን እን ታይበቃል። ከዚ መገዳ ገኘት። አሁን ብዙዎች እናቶች ብዙዎች አባቶች ብዙዎች ተት እባካችሁ ቁረቡ መኪና ይገለበጣል፣ አደጋ ይገጥማቸዋል። በምን እንደምን ሞት አናውቀው አናውቆ ዛሬ ናችኛ ነገ የማን እንደሆነ አናውቀው። እባካችሁ ለጌታ ተጋናደ ለቅዱስ ቁርባን ብቁ ተመለሱ ሲባል ወደ ኋላ ለምን አንድ ነገር አለ። አጂን እንኳን ባልና ሚስቱ የትምህርት እጦት ብቻ አይደለም። እኔ እንደገባኝ ሁለቱ እንኳን በቃል ተዳን በእግዚአብሔር ቃል ቀለበት ማለት እኮ ሁለቱንም አንድ የማድረግ እግዚአብሔር ምስጢር ተፈጠረ ማለት ነበር። በእውነታቸው ቁረቡም ሲባል አንቆረኝ ማለት ለምን ባልየው ሌላ ሀሳብ አለው ማለት ነው ሰይጣን ሌላ ሀሳብ አላት ማለት ነው። ያለ ደግሞ ወይም ደግሞ ምናልባት ፕሮግራም አላቸው ማለት ነው። ደግሞ የእውቀት ማለት ነው። አንዳንድ ብንቆር እድሜያችን ይቀጫል የሚሉ ማለት ነው። ከክርስቶስ ጋር ነው ማለት ከእግዚአብሔር ጋር የሞት ጊዜው አልፎ 15

የትኛውም ዘመን እንዳልመረለበት ነው ስለኔና ስለወንጀል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለምን ሁሉ ቢያስር ነፍሱን እንዲያጎድል ምን ለማ የአሜሪካን ፕሬዚደንት ቢሆን ዓለምን ሁሉ ቢገዛ የዓለም ሁሉ የሀብታሞች ሀብታ ቢሆን ራሱ ገዘላለም ካጣ ምን ዋጋ ነው ዋዛ እድሜያችሁ ሌላ ሌል የውሃ እንፋሎት ነው። የሰው ልጅ እድሜ የውሃ እንፋሎት ነው። የፀሐይ ጥላ ነው። የመስከረም ጤዛ ነው። ዋጋ የለውም የመስከረም አበባ ነው ይላል እግዚአብሔር ቃል። ለእኛ ይመስለናል እንጂ እኮ በእግዚአብሔር ዘንድ ይህን ስላትኝ ያድ እና ለዚህ ብላችሁ የዘላለም ምድላቸው ካጣችሁ ምን ትርፋላችሁ? ሰው ስለ ነፍሱ ቤዛ ምን ይሰጣል? ስለ ዘላለም ሕይወት፣ ስለ ገነት፣ ስለ መንግስተ ሰማያት ምን ምንሰጠው? ከሞት ስለ መነሳት ምን ምንሰጠው? ቤዛ ለነገር ምንሰጠው ዋጋ ምን አለን? እንኳን ስለገነት ገነት ስለ መንግስተ

በዚህም በዘማዊ እና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ በእኔና በቃሌ የሚያፍር ሁሉ የሰው ልጅ ወይም ክርስቶስ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል። የማርቆስ ወንጌል ምዕራፍ ስምንት ቁጥር ሰላሳ አራት እስከ ሰላሳ ስምንት አንፈር በእግዚአብሔር ቃል አንፈር። በእግዚአብሔር ስም ተነጋግረናል። ሬስቶራንትም ሆነን ሆቴልም ሆነን ስብሰባም ቦታ ሆነን ኳስ ሜዳም ሆነን። ስራ ቦታም ሆነ ፍሪ ወይም ሆነ ተፈለገው ሰዎች መካከል ሆነ እግዚአብሔርን ከሚጠሉ እግዚአብሔርን ከሚንቁ ሃይማኖትን ከሚያንቋሽሹ ሰዎች ፊትም ሆነን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ለማማሰብ አንፈር። ከምግብ ከምግብ በፊት እግዚአብሔርን ባርክልን ብለን ስሙን ጠርተን ለመመገብ አንፈር። ከምግብ በኋላ ለማመስገን አንፈር። እግዚአብሔር ታስ ያሳፍራል እንዴ አራ የሚያሳፍር ብዙ ነገር አለ። አትፈሩ ብኝህ ይለው እንዳላፍርባችሁ እስከ ታዲያ ይህን ቃል ተልባላ እያደረጉ ልጆቹ ብዙዎች አልፈዋል እነሱን እንጠቅሳለን እስከ ሞት ድረስ የእግዚአብሔር ቃል ምዕመናል እስከ ሞት ድረስ ተደበደቡ እነማን እውነተኞች ክርስቲያኖች በእምነታቸው የተነሳ ይህ ነው መስቀል ማለት እስከ ሞት ድረስ ተደበደቡ ሌሎችን መዘበቻ በመሆንና መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተሉ በድንጋይ ተወግረው ሞቱ ተፈተሉ በመጋዝ ተሰነጠቁ በሰይፍ ተገድለው ሞቱ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል የጠለል ዞሩ አለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበሉ ይላል እብራውያን አስራ አንድ ቁጥር ሰላሳ ሁለት እስከ ሰላሳ ዘጠኝ እኛስ ጥያቄዎች ላይ ነው ይህችን ቤተ ክርስቲያን ያቆዩን አባቶች እየታሰሩ እንዳ ማሪያ እየታሰሩ እየተፈቱ እየተሰደዱ እየተገረፉ በመጋዝ እየተሰነጠቁ ከራስ እስከ እግር ከሁለት እየተከፈሉ በሰይፍ እየተመተሩ በእሳት እየተቃጠሉ እየተገረፉ እየተፈተኑ ነው የሚልን በአገራችን ነው፣ ኢትዮጵያ ያችን ቤተ ክርስቲያን እኮ ያገኝናት እንዲሁ አይደለም። አባቶቻችን ያን ሁሉ ታሳሳልፈውኑ በዓለም ያለችው ቤተ ክርስቲያን ዛሬ አምረብን የምንጠቀምባት እኮ እንዲሁ አይደለም። ስንት መከራ፣ ስንት ስቃይ ታይቶ፣ ስንት ደም ፈቶ፣ ስንት አጥንት ተከስክሶ፣ ስንት ሕይወት ጠፍቶ እኮ ነው። እና እውነተኞች ልጆቹ በዚህ አይነት ነው ሕይወታቸውን ያሳለፉት፣ እንደ ሰይፍ በሚቆራርጥ እኛስ በምንም አይነት እኛ ፈተና የለብንም። በሰይፍ ልቁረጣቸው የሚለን የለም፣ ልሰራቸው የሚለን የለም። ብንልም እንደ መሳቂያ ያነሳለ የለም ልግደላቸው የሚለው የለም። በመጋዝ እንድንሰነጠቅ በፍርድ ቤት የተወሰነ ውሳኔ የለም። ዛሬ ትልቁ መጋዝ የኛ፣ ትልቁ የኛ ሰይፍ፣ ትልቁ የኛ እስራት፣ ትልቁ ደግሞ የኛ ፈተና፣ ትልቁ የኛ ድካም፣ ትልቁ የኛ ችግር፣ ትልቁ የኛ መከራ ስንፍናችን ብቻ። ተከያመ ስንፍናችን ብቻ ታዲያ ሰለሞን ምን አለ? ስንፍና የተቦጫጨቀ ጨርቅ ያለብሳል። ሰው በቤተ ክርስቲያኑ ተግቶ ካልጸለየ፣ በቤተ ክርስቲያኑ ተግቶ ካላስተማረ፣ ተግቶ ካልተማረ፣ ተግቶ ካልተንበረከከ፣ ተግቶ ካልተጋ፣ ተግቶ ገንዘቡን ሀብቱን ለቤተ ክርስቲያን ካልሰጠ፣ ተግቶ ወንጀል የሚፋፋበትን ካላሰበ፣ ካልሰራ፣ ካልተንቀሳቀፈ መጨረሻው የተወጣጠቀ ጨርቅ ድርቶ ነው። ድርቶ ምንድነው? መጥፎስ። ድርቶ ምንድነው? እያደሩ ማነስ። ድርቶ ምንድነው? እያደሩ እያደሩ መጥፋት። ድርቶ ምንድነው? እያደሩ ከሰለታት መሆን። ድርቶ ምንድነው? እያደሩ መናት። ድርቶ ምንድነው? እያደሩ ለጥፋት መዘጋጀት። ስለዚህ ዛሬ ወይ ያስተምራችሁ በጣም ስንፍናችሁ፣ ስንፍናችሁ እየጎላ መስበናልና ስንፍናችሁ እንቆራርጠው አካችሁ ስልፍናችሁን እንዋጋው አካችሁ እስከ መቼ ነው የምናንቀላፈው? እስከ መቼ ድረስ ነው እኛ ኦርቶዶክሳውያን የሰነፈች ሰለፍ የምንባለው? ስለዚህ እግዚአብሔር አምላክ ይህን ተስፋት ይሰጠን። ከመስቀል ጋር ነው። መስቀል ማለት ፈተና ነው። በምናደርገው መንፈሳዊ እንቅስቃሴ በርዶች እንደሆናችሁ ፈተና ይገጥማችሁ ይሆናል። ምእመናንም ፈተና ይገጥማችሁ ይሆናል። ገንዘብ የምትሰጡ በገንዘባችሁ፣ የምትዘምሩ በመዝሙራችሁ፣ ምንናገረው የምናስተምረው በትምህርታችን እነሱም ትሉት በልም ታችን ታሪቀት በማንኛውም ነገር ሁሉ ፈተና ይኖራል። ያን ፈተና በእግዚአብሔር መቋቋም ነው። ካልተፈተነማ፣ ካልተያዘንማ፣ ካልተነጣቀፍንማ አንድ ቀን ከመልካም ነገር ይምደድ አንዱ ትልም። ስለዚህ ምእመናን አክካችሁ የሞተውናችሁ ሊንቀሳቀስ የሄዱ ልጆቻችሁ ይመለሱ ያሉት ባላችሁ ይጥሩ። ኦርቶዶክስ ቤተ ክርስቲያን እኮ መሠረቷም፣ ጉላቷም፣ ማገሯም፣ ግርግዳዋም ኢየሱስ ክርስቶስ ነው። ሌላ አምላክ የላትም። ሌላ ዳል የላትም። ስለዚህ በተለይ በተለይ ነው የምላችሁ። በተለይ በቤተ ክርስቲያናችን እንቅስቃሴና እድገት በምናደርገው መሻሻል ወጥመድ ንሆናለን የምትሉት አሜሪካ ነው አራት ባር እኛ በኦርቶዶክስ ቤተ ክርስቲያናችን በእግዚአብሔር ሀይ በእምነታችን ያለንን ይዘን

ጠበቃ መሆን እያንዳንዱ እግዚአብሔር